ጤና ይስጥልን የተወደዳችሁና የተከበራችሁ አድማጮቻችን ይህ በየሳምንቱ የሚቀርበው የመዝሙር ምርጫ ክፍለ ጊዜያችን ነው የተወደዳችሁ አድማጮቻችን በየጊዜው ደግሞ በምናቀርበው ግሩም ድንቅ በሆኑት መዝሙሮች እጅግ እንደምትባረኩ በተለያየ ጊዜ በመልእክት ስለምትነግሩን እጅግ አድርገን እናመሰግናቸዋለን እነዚህ መዝሙሮች ሕይወታችንን እንዲባርኩ እንዲያነቃቁና ወደ እግዚአብሔር እንዲያቀርቡ አስበን አዘጋጅተን የምናቀርብላችሁ ስለሆነ እናንተም ደግሞ በመልሳችሁ እጅግ በጣም ተባርከናል፣ ወደ እግዚአብሔር አቅርቦናል ስላላችሁን በጣም በጣም ደስ ብሎናል። አሁንም ዛሬም በተለየ ሁኔታ የተለያዩ መዝሙሮች ይዤላችሁ ቀርቤ ያለው በተለይ ዛሬ መዝሙሮቻችን ራቅ ያሉ እና ቆየት ያሉ መዝሙሮች ናቸው። በእውነት እነዚህን መዝሙሮች በምንሰማበት ጊዜ በጣም ነው የተደነቅኩት። እንግዲህ በ1964 65 አካባቢ የተዘመሩ መዝሙሮች ናቸው እና ሙዚቃቸው፣ ይዘት አዘማመራቸው፣ ሁኔታ በጣም የተለየ ሆኖ ነው ያገኘሁት እና ይህን እነዚህን መዝሙሮች ይዤላችሁ ቀርብ ያለሁኝ በጣም እንደምትባረኩባቸው እና እጅግ በጣም ደግሞ ልባችሁን እንደሚነኩ ተስፋ አርጋለሁ። በተለይ በዛን ጊዜ በኢትዮጵያ ውስጥ የእምነት እንቅስቃሴ በጀመረበት ሰዓት የነበሩ ሰዎች በእውነት እንደ መጽሐፍ ቅዱስና መጽሐፍ ቅዱስ እንደሚለው አይነት እምነት እንደነበራቸው መዝሙሮቹ ይህንን ያስገነዝቡናል። ከጊዜ በኋላ ብዙ እውነቶችን የሻሩና የለወጡ የተለወጡ የመጡ ብዙ ነገሮች እንዳሉ አሁን እናያለን። ነገር ግን በጅምሩ ላይ ግን እንደ መጽሐፍ ቅዱስና መጽሐፍ ቅዱስ እንደሚል በዋህነት የሚያመልኩ መሆኑን የሚያሳዩ የሚያሳብቁ መዝሙሮች ናቸው። ስለዚህ ዛሬም ይህንን መልእክት እናስተላልፋለን። ወደ መጽሐፍ ቅዱስና ወደ መጽሐፍ ቅዱስ ብቻ እንመለስ እና ያንን እንዘምር በዛ መሰረት በዛ የህይወት ቃል እንመራ እና ወደሱ ከተመለስን ብርሃን እንደሚበራልን ምንም ጥርጥር የለውም። ይህንን እያን ዛሬ የመረጥንላቸውን የመጀመሪያውን መዝሙር ጋብዛቸዋለሁ። እንዲህ ይላል ትውስ ሲለኝ የጌታ ፍቅር፣ ትውስ ይለኛል የጌታዬ ፍቅር የሚለው መዝሙር ጋብዛቸዋለሁ። ስለ ኢየሱስ ክርስቶስ ስለከፈለው መሥዋዕትነትና ስላፈሰሰው ደሙ በእሱም ስለተገኘው የዘላለም ሕይወት የሚያሳይ መዝሙር ነው። ትውስ ሲለኝ የጌታ እቅፍ። ይህንን መዝሙር ሰምተን እንመለሳለን። ትውስ ሲለኝ የጌታ ያደረገልኝ በጎልጎታ ከአገር ወደ አገር በመንከራተት ፀሐይና ውርጭ ሲፋረቁበት ይሁዳ ሼጦት ጴጥሮስ ሲክደው፣ ተከታዮቹ ጥለውት ሲሸሹ፣ የፊጥኝ ታስሮ ለፍርድ ሲነዳ፣ ጥፊውና ግርፎ ሲወርድበት ትዝ ይለኛል፣ ያ መድኃኒቴ በእንጨት ላይ የሞተው ስለኔ። ትውስ ይለኛል የመስቀል ፍቅሮ ያደረገልኝ ወረታ። ሆኖ አራሮለትም አስረው ሲገርፉት

ትዝለኛል ያመድኒ በእንጨት ላይ የሞተው ስለኔ፣ ትውስ ይለኛል የመስቀል ፍቅሮ ያደረገልኝ ውለታ ሆሎ ይረሳኛል ያየታር ጊዜ መድኃኒቴን የተሳለቁበት፣ ከመስቀል ውረድ ራስህን አድን እያሉ ጠላቶች ያሾፉበት፣ ጨለማ ወጦን የነበር ነው እኛን ለማዳን ከክብሩ ወርዶ ያለምን ኃጢአት ያስወገደው። ታላቁን መድነፍ ያትረሳበ ትዝ ይለኛል ያመድኔ በእንጨት ላይ የሞተው ስለኔ ትውስ ሲለኛል የመስገር ፍቅሮ ያደረገልኝ ውለታ ሆኖ ትውስ ሲለኝ የጌታ ፍቅር የሚለውን መዝሙር ሰምተን ተመልሰናል። በመቀጠል ደግሞ እኔስ ጌታ ሆይ ድካም ይዞኛል የሚለውን መዝሙር እንጋብዛቸዋለን። እና ለመጸለይ ወደ እግዚአብሔር ለመቅረብ በምንፈልግበት ጊዜ ሁል ጊዜ ስጋችን ድካም ድካም ይለዋል። በዛሬ ጊዜማ በጣም ብዙ እኮ ነገሮች ናቸው የሚፈታተኑን ኢንተርኔትን፣ ቴሌቪዥን፣ ፊልምና ዩቱብ የተለያዩ ነገሮች ላይ ለስንት ሰዓት ጊዜ እናጠፋለን? በጌታ ቃል ግን በምንቀርብበት ጊዜ ወደ ጸሎት በምንመጣበት ጊዜ እንቅልፍ እንቅልፍ ይለናል፣ ድካም ይይዘናል። እና ይህ መዝሙር ይህንን ድካም ጌታ አምላክ ከኔ ላይ አንሳልኝ የሚል ጸሎት በጸሎት ውስጥ ያለ መዝሙር ነው። እና እኛም እስቲ አብረን ይሄን ድካሜን ከኔ ላይ አንሳልኝ ብለን በጸሎት መንፈስ ይህን መዝሙር እንድንሰማ እጋብዛችኋለሁ። bande <laughs> Yeah. በመቀጠል የምናቀርብላችሁ መዝሙር ከሞትም ያድናል ኢየሱስ ይላል። ከሞትም ያድናል ኢየሱስ እና በጣም ግሩም እና ድንቅ መዝሙር ነው። በተለይ በመጽሐፍ ቅዱሳችን ሲድራቅ ሚሳቅ፣ አብድራጎን በእሳት ውስጥ በተጣሉ ጊዜ ከዛ እሳት ውስጥ እንዴት እንዳወጣቸው ታሪኩን እናቃለን። ከሞትም ያድናል ኢየሱስ እና በተለያየ ጊዜ የእስራኤላውያን በመንገድ በሚሄዱበት ጊዜ ብዙ ጦርና ብዙ መሳሪያ የያዙ ከበው አጥቅተዋቸው ነበር። እነሱ ግን በእግዚአብሔር ኃይል ባዶ እጃቸውን ከሞት እንዴት እንዳመለጡ የሚያሳስብ መዝሙር ነው። ዛሬም አናቀውም እንጂ በየቀኑ በምንረማመድበት ጊዜ በዚህ ዓለም በእያንዳንዷ ሰዓት አይናችን ተከፍቶ ብንመለከት ከስንት ሞት እያዳንን በህይወት አለንና ይህንን በማሰብ ጌታ ስለሚያደርገው ጥበቃ እያመሰገን ይ I, I was like, What

A little ተራመድ በርታ በርታ፣ ተራመድ በርታ በርታ፣ ጉዞህንም ፈጽም፣ ህይወትንም አድን የሚለው መዝሙር ደግሞ ተከታይ ግብዣችን ነው። ይህን መዝሙር በምሰማበት ጊዜ አንድ ነገር ነው የሚያሳስበኝ። ሎጥና ቤተሰቦቹ ሰዶምና ጎሞራ በእሳት በሚቃጠሉበት ጊዜ ወይም ሰዶምና ገሞራን እግዚአብሔር ሊያጠፋ ባለ ጊዜ መላእክቱን ልኮ ከዛ አወጣቸው እና እና ሎጥ ደግሞ መሄድ ደክሞት ነበር እና እኔ በጣም ደከመኝ አለ። መልአኮቹ ደግሞ አይዞ፣ በርታ፣ በርታ፣ ተራመድ፣ በርታ፣ በርታ፣ ህይወትህን አድን፣ ህይወትህን አድን ይሉት ነበረ። ነገር ግን አልቻለም። በመጨረሻ እባካችሁች ሉዛ የምትባል ከተማ እዚህ ጋር በቃ ልጠለል በቃችን ከተማ አስተርፉልኝ እዚች ጋር በቃ ልጠለል አልቻልኩም ወደዛ መሸሽ ይላቸዋልና እና እግዚአብሔርን ፈቀደለት ወደ ሉሳ ከተማ ሄዶ እንዲሸሸግ አደረገውና ተራመድ በርታ በርታ ሕይወትህንም አድን ሕይወትህንም አድን ይላልና። በዚህ ዓለም በምንኖርበት ጊዜ ብዙ ፈተና አለብን። እግዚአብሔር ግን ከነዚህ ፈተናዎች እንድናመልጥ ተራምደን እንድንሸሽ እንድንርቅ ይነግረናልና ከፈተናዎች ሁሉ ተራምደን በጌታ እርዳታ፣ በእሱ ድጋፍ ሎጥና ቤተሰቦቹ እጃቸውን ይዘው እንዳወጡ እኛንም ደግሞ መንፈስ ቅዱስ እጃችንን ይዞ እንዲያወጣን እየጸለይን መዝሙር እንጋብዛቸዋለን። ያየኛል ወይ ልቤ ሲጨነቅ የሚለው መዝሙር ደግሞ ተከታይ ግብዣችን ነው። ያየኛል ወይ ልቤ ሲጨነቅ እና በመዝሙሩ ውስጥ አዎ ያያል ይረዳኛል ይላል እና ጌታ በዚህ ዓለም በተለያዩ በምድ በመጨረሻ ዘመን በኑሮ ውድነት በተለያዩ ነገሮች እንጨነቃለን እና የእግዚአብሔር ቃል ግን የሚለን በፊሊፕሲዎስ ላይ እንደዚህ ነው የሚለን፣ በአንዳች ነገር አትጨነቁ የሚያስጨንቃችሁን ሁሉ በጌታ ላይ ጣሉት እሱ ስለ እናንተ ያስባለው የሚለውና ይህንን ጭንቀታችንን በዚህ ዘመን ያለውን ሁሉ በእርሱ ላይ ጥለን በማረፍ እሱ ለእኛ የሚያስብ አምላክ መሆኑን በማወቅ ደግሞ እረፍት እንዲኖረን እንጋብዛቸዋለን። መዝሙሩን ሰምተን እንመለሳለንኛል ወይ ልቤ ሲቸነቅ ለነፍሴ ሰላም ስሻ ሸክም ሲከብደኝ ሰንገላታ መንገዴ ሁሉ ስደቅ ሳዘን ልቡ ይነካል። በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል ያየኛል ወይ ቀኑ ሲጨልም ፍራትኔን ሲከበኝ ተስፋ ቆርቼ ፍጹም ስደክም አምላኬ በቅርብ አለ ወይ አዎን ያያል ይረዳኛል ሳዝን ልቡ ይነካል። በመንገዴ ሁሉ ፈተና ሲገጥመኝ የሱስ ይረዳኛል ያየኛል ወይ? ኃይሌ ሲክደኝ ችግር ልቋቋም ሳልችል፣ ሳዝን ስተክ ዘንባዬም ሲፈስ አምላኬ ያስበኛል ወይ? አዎን ያያል ይረዳኛል። ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል ያየኛል ወይ? ደስታዬን ስተው ከምወዳቸው ስለይ ለመድኃኒቴ ልቤን ሳስገዛ በእውነት ያስበኛል ወይ? አዎን ያያል ይረዳኛል፣ ሳዝን ልቡ ይነካል። በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል እጓዛለው፣ በሰማይ ብርሃን ጮራ፣ ወደ ኢየሱስ ወደ ጽዮን ተራራ የሚለው ደግሞ መዝሙራችን ቀጥሎ የምንጋብዛችሁ ይሆናል። ይህን መዝሙር ደግሞ በምንሰማበት ጊዜ ቅርብ እንደሆነች ኢየሩሳሌም አዲስቷ ኢየሩሳሌም ከሰማይ የምትመጣው ጌታ ደግሞ የሚያሳርፈን አዲስቷ ጽዮን፣ እሷን ተስፋ እናደረጋለንና በዚህ ምድር ላይ ያለን ጉዞ ወደዛ ነው የሚያመራው እና ወደዛ እንዳናመራ የሚያደርገንን ኀጢአትና መሰናክል ሁሉ እያለፍን በጌታ እርዳታ ወደ ጽዮን ጉዞ ማድረግ እንድንችል እግዚአብሔር ይርዳል።

Okay. Yes, አድማጮቻችን እስካሁን ድረስ በጋበዝናችሁ ልዩ ልዩ መዝሙሮች እንደተባረካችሁ ተስፋ እናደርጋለን። በሚቀጥለው ሳምንት ደግሞ እንደዚሁ ሌላ ዘውግ ያላቸውን መዝሙሮች ይዘን እንቀርባለን። እስከዛው ድረስ የእግዚአብሔር ጸጋና ምዕረት ከሁላችሁ ጋር እንዲሆን በጸሎታችን እናስባችኋለን። ጥያቄ፣ አስተያየት፣ የመዝሙር ምርጫ ቢኖራችሁ በመልእክት ሳጥን ቁጥር 145 በስልክ ቁጥር 0910 82 ሰማንያ ሁለት ላይ ብትልኩልን ልናስተናገዳችሁ ዝግጁ ነን። እንግዲህ የእግዚአብሔር ጸጋና ምሕረት ከሁላችሁ ጋር ይሁን እያልን በሚቀጥለው መዝሙር ፕሮግራማችን እናጠናቅቃለን። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደህና ሁኑ።